ጋና የአምቦ ዩኒቨርሲቲዎች በኮሮና ቫይረስ መተላለፍና ኮቪድ-19 ላይ ለሰው እውቀት ለማስጨበጥ ከከተማ እስከ ገጠር እየሰሩ መሆናቸው ተገልጿል። ሰው ማህበራዊ መራራቅን አሁንም ተግባራዊ እያደረገ አይደለም ሲሉ ደግሞ የዩኒቨርሲቲዎቹ ፕሬዝደንቶች ወቅሰዋል። ናኮር መልካ ዝርዝሩ የአምቦ ዩኒቨርሲቲ ፕሬዝዳንት ዶክተር ታደሰ ቀና እንዲሁም የጤና ኮሌጅ መምህራንና መላው የዩኒቨርሲቲው መምህራን ከባለፈው ሳምንት ቅዳሜ ጀምሮ በተለያዩ ከተሞች ኮሮና ቫይረስን አስቀድሞ ለመከላከል እየሰጡ ስላሉት ግንዛቤ እንዲህ ይገልጻሉ። የሰማ አጽንኦት እንድሰጥ ያልሰማም እንድሰማ በዚሁ በሕክምና ተቋማት እንወጡትን ምክሮችን በተለያዩ ከተማዎች በአካል በመሄድ ቡድኑንም መራው እኔ ነኝ። ነገር ግን ከምዕራብ ሸዋ የጤና ቢሮ ሰዎች ጋር እንዲሁም ከእኛ ሪፍራል ሆስፒታል ሐኪሞች የተገኙበት መምህራኖቻችን ያችን የተገኙበት በአካል ተገኝተን በተለያዩ ከተሞች የግንዛቤ ማስጨበጫ ስራ እየሰራን ያለ ነው። አራት ከተሞች ሄደናል። መጀመሪያ ጀመር ነው ቅዳሜ ዕለት አምቦ ከተማ ውስጥ መጀመር ነው። በዕለቱ ትልቅ የገባ ቀን ነበረ። ቀጥሎ ባቢች የሚባል ከተማ ይም፣ ከዛ ጉደር፣ ዛሬ ሁለት ከተሞች ጥቁር እንጪኒ እና ሸነን የሚባሉትን ከተሞች ነው የሸፈን ነው እስካሁን እግረ መንገዳችሁን በዛ አካባቢ ያሉትን የገጠር ህብረተሰቦችንም እንደዛው ግንዛቤ ትሰጣላችሁ አዎ አዎ እየሰጠን ነው የምናልፈው በተቀዳ ድምጽም አለ እኛም በማይክ እየተናገር መልዕክት እያስተላለፍ ነው የምንሄደው መንገዶች ላይ ወረቀቶችን እየበርተን ነው የምንንቀሳቀሰ ይህ ግንዛቤ መስጠቱ ስራ በሌሎችም ከተሞች እና የገጠሩ ህብረተሰብ በሚኖሩባቸው ስፍራዎች እንደሚቀጥል ተናግረዋል ዶክተር ታደሰ የወለጋ ዩኒቨርሲቲ ፕሬዚዳንት ዶክተር ሀሰን ይሱፍም ኮሮናን አስቀድሞ ለመከላከል የዩኒቨርሲቲው ማህበረሰብ የግንዛቤ ተግባር ላይ እየተሳተፈ እንደሚገኝ ገልጸዋል። ቀድሞ በየኮሚቴ ሬዲዮ ማጠቀምት ፋና ኤፍ ኤም ምንጠላለ በዛ ላይ ዘላቂነት ለአንድ ሳምንት በላይ የወለጋ ዩኒቨርሲቲ ሪፈራል ሆስፒታል አለ። ያ ሪፈራል ሆስፒታል ውስጥ ያሉት ስፔሻሊስት ሐኪሞች አሉ። ከዚህ ውስጥ ስራ ጋር የተያያዙ ሙያ ያላቸው እነሱ በየቀኑ ሰፊ የግንዛቤ ማስጨበጫ ስራዎች ሲሰሩ ነበረ። የተለያዩ ፓምፕሌቶች፣ ባነሮች በተለያየ መንገድ ህዝቡ ጋር ለመድረስ ከፍተኛ ጥረት ሲያደርጉ ነበረ በዛ መጨረሻ ላይ በሰፊው ባለፈው ሶስት አራት ቀን ደግሞ ወደ ህዝቡም በመውጣት ወደ ገበያ አካባቢ፣ ወደ መናራ አካባቢ፣ በነቀምት አካባቢ እንደዛው አለፍ ብለንም ወደ አካባቢ ያሉት ወረዳዎች አሁን ዛሬ የተጀመሩ ስራዎች አሉ። ምንም ያህል እንደ ዩኒቨርሲቲ ያለ ተቋም የጤና ባለሙያዎችና መንግስት ወረርሽኙን አስቀታዎች መዘናጋት እንደሚታይ ማስተዋላቸውንም የዩኒቨርሲቲ ፕሬዚዳንቶቹ ገልጸዋል። የታዘብነው ነገር በተለይ ከማህበራዊ መራራቅ ወይም ሶሻል ዲስታንስ የምለው ነገር በተለይ እኛ አስበንበት ከተሞች ስንድ ትላልቅ ገበያ የሚሆኑበትን ቀን ነው መርጠን የምንሄደው። ይሄ የገበያው ሁኔታ ምን ይመስላል የምለውንም ለማየት ነው። ሰው ሰምቷል ወይ? የገጠሩ ህዝብ ሰምቷል ወይ? እየተጠነቀቀ ነው የምለውንም ለማየትም በዛውም ለማስተማርም ነው እና ባየናቸው ከተሞች በአብዛኛው ከአምቦ በስተቀር የዚህ ማህበራዊ ወይም ሶሻል ዲስታንሲንግ ያልነው ነገር ብዙም ሰው የተገነዘበው አይመስልም። በጣም ትስስክ የሆነ የግብይት ሂደት ነው ያለው። ሰው ብዛት ያለው ሰው አለ። ከገጠር ከከተማ የመጡ ሰዎች አሉ። ይሄንን ታዙ ነው በጣም አሳሳቢ ነገር። ግን በአብዛኛው ማድሚባል ሁኔታ የአመለካከት ግንዛቤ ለውጥ አይታይም በሰፊው። ስለዛም አሁን በየቦታው በገበያ ቦታም፣ በትራንስፖርቴሽን መናኸር አካባቢም፣ በአንዳንድ እንቅስቃሴዎች ህዝቡ እንደ በፊቱ በስቶ የመታየት በበሽታው በሚያጋልጥ ሁኔታ የመንቀሳቀስ ሁኔታዎች ይታያሉ። ለዚህም መፍትሄ ነው የሚሉትን እንዲያስረዳሉ አሁን ዲሞክራሲ ስራ የሚፈልግ ነው። ይሄ ግንዛቤ ማስጨበጫ ስራ ገና ተጠናክሮ መቀጠል እና ብዙ ስራዎችን መስራት ያስፈልጋል። እንግዲህ ህዝቡ ከመዘናጋት ወጥቶ የሚተላለፉ መልዕክቶችን፣ ግንዛቤዎችን ተቀብሎ ካልተቀበለ ድረስ ለውጥ ማምጣት አይችልም። ግን ያን ለማምጣት ሌላም ተጨማሪ እርምጃዎችን በመንግስትም እየታሰበ መወሰድ ያስፈልጋል ጊዜ ነው የማስበው። ወደ እያንዳንዳችን ቤት ወደ እያንዳንዳችን ጎረቤት ወደ እያንዳንዳችን ማህበረሰብ እንዳይገባ ሁሉም ሰው ድርሻ አለው ብለን ነው የምናምነው። ማድረግ ያለብን በተለይ ግንዛቤ ማስጨበጡን አጠናክረን እንቀጥላለን። ቤት ቢያንስ በምዕራብ ሸዋ ስር ያሉትም ትናንሽ ከተሞች የማደራረስ አላማ ነው ይዘን ያለ ነው። ከተሞቹን ብቻ ሳይሆን የእግረ መንገድ ለገጠር የሚመጡትንም ሰዎች እናገኛለን። አንድ አሁኑ እንደጀመር ነው የገባ ቀኖችን ተከትለን እንሄዳለን። ምክንያቱም ይሄ ግንዛቤ ማስጠበቱ ከሁሉም የሚሻለው እሱ ስለሆነ ነው። ይህ በሽታ ህብረተሰቡ ውስጥ እንዳይሰራጭ መቆጣጠር ካልቻል፣ በሽታው ወረዳ ገብቶ ቀበሌ ገብቶ እያንዳንዱ መንደር ከገባ በኋላ ባለን የህክምና አቅም ሀክምን ለማዳን በጣም ከባድ ነው። የዩኒቨርሲቲዎቹ ሪፈራል ሆስፒታሎች የኮሮና ቫይረስ ወረርሽኝን በየአካባቢው የሚከሰት ከሆነ ለይቶ ለማቆየትና ለማከም ቅድመ ዝግጅት ማድረጋቸውን ገልጸዋል። የዩኒቨርሲቲ ተማሪዎች ወደ ቤተሰቦቻቸው የተሸኙ በመሆኑ ዩኒቨርሲቲዎቹም ለዚሁ አገልግሎት የሚውሉ መሆኑን ጠቁመው ነገር ግን ወረርሽኙ ከመከሰቱ በፊት ህብረተሰቡ አስቀድሞ ጥንቃቄ እንዲያደርግ እንዲሁ በጤና ባለሙያዎች የሚተላለፉ ምክሮችን ተግባራዊ በማድረግ ራሱን፣ ቤተሰቡንና ሌላውን የህብረተሰብ አባላት ከበሽታው እንዲጠብቅ አሳ ተሳስበዋል። ለአሜሪካ ድምፅ ናኮር መልካ ካምቦ